የአውሮጳ ፓርላማና የ ሰባ ዘጠኙ በእንግሊዝኛው ምህጻር ኤሲፒ የሚባሉት የአፍሪቃ የካሪቢያንና የፓስፊክ ሀገራት ተወካዮች በናሚቢያ ዋና ከተማ ዊንድሆክ ውስጥ በዚህ ሳምንት ለሶስት ቀናት የተካሄደው ስብሰባ ከያዛቸው ወቅታዊ አጀንዳዎች በተለየ ትልቅ ቦታ የሰጠው ለኮቶኑ ስምምነት ነበረ። በአውሮፓ ህብረትና በኤሲፒ መካከል የሚካሄደውን ትብብር የሚቆጣጠረው የኮቶኑ ስምምነት በጎርጎሮሳዊ 2020 የስራ ዘመኑ ያበቃል። ከዚያ በኋላ ምን እንደሚከተል ግን አሁን ግልጽ አይደለም። ከጎርጎሮሳዊ 2014 እስከ 2020 የኤሲፒ ሀገራት ከአውሮጳ ህብረት የልማት እርዳታ 29 ቢሊዮን ዩሮ ማለትም 32.5 ቢሊዮን ዶላር ይሰጣቸዋል። ከዚሁ ጋር በአውሮጳ ገበያ ውስጥ ቦታ የማግኘታቸው ጉዳይም አለ። የአውሮጳ ህብረት ከኤሲፒ ሀገራት ጋር በአጋርነት ለመቀጠል ቢፈልግም ለዚህ ቡድን ግን ቅድሚያ ትኩረት አይሰጥም። የአውሮጳ የልማት ፖሊሲ ማዕከል በቅርቡ እንዳካሄደው ጥናት ከሆነ የኤሲፒ ሀገራት ከፍ ያለ ጥቅም ከሚያገኝ ወዳጅ ወደ ዝቅተኛ ወዳጅነት ወርደዋል። የአውሮፓ ህብረት አባል ሀገራት መንግስታት ስደትና ሽብርን በሚመለከት ከአፍሪቃ መሪዎች ጋር በሚያካሂዱት መደበኛ ጉባኤ ላይ በቀጥታ መነጋገር ነው የሚፈልጉት። ከተወሰነ ጊዜ ወዲህ ደግሞ የአውሮጳና የአፍሪቃ ህብረት የራሳቸው የድርጊት መርሃ ግብር አላቸው። ከዚህ በተጨማሪም የአውሮፓ ህብረት ከሰሜን አፍሪካ ሀገራት ጋር በተናጠል ተደራድሯል። በአውሮጳ ህብረት ፓርላማ የክርስቲያን ዲሞክራት ህብረት ፓርቲ ተወካይ እንዲሁም የአውሮጳ ፓርላማና የኤሲፒ ሸንጎ የጋራ ኮሚቴ አባል ሚሻኤል ጋህለር በሰጡት አስተያየት እነዚህን የተለያዩ አሰራሮች ማቀናጀቱ ይሻላል ወይስ አይሻልም የሚለው አጠያቂ ነው ይላሉ። ጥያቄው ከልማት እርዳታ የሚገኘውን ገንዘብና ለሰሜን አፍሪቃ አጋርነት የሚውለውን ፋይናንስ እንዲሁም በአሁኑ ጊዜ ከአውሮጳ ህብረት በጀት ለፓን አፍ የአፍሪቃ መርሃ ግብር የሚሰጠውን እርዳታ በአንድ ማዕቀፍ ውስጥ ማምጣቱ ይበልጥ ውጤታማ ይሆናል ወይስ አይሆንም የሚለው። በጎርጎሮሳዊው 1975 የአውሮጳ ህብረትና ኤሲፒ በሎሜው ስምምነት ወዳጅነት ሲመሰርቱ ግንኙነታቸው ግልጽ ነበረ። የኤሲፒ ሀገራት ሁሉም ማለት ይቻላል የአውሮጳ ህብረት አባል ሀገራት የቀድሞ ቅኝ ግዛቶች ነበሩ። ከዚያ ወዲህ ግን ሀገራቱ በፖለቲካውም ሆነ በኢኮኖሚው በተለያየ አቅጣጫ እየተጓዙ ነው። ለምሳሌ ካሪቢያን ውስጥ ያለችው ደሴቲቷ ዶሚኒክ ሪፐብሊክ ወደብ አልባ ከሆነችው ከዛምቢያ ጋር ሲነጻጸር ተግዳሮቶቿ የተለያዩ ናቸው። ጋህለር አሁንም ሌላ ጥያቄ ያነሳሉ የካሪቢያን ወይም የፓስፊክ ሀገሮች ከዚህ ቀደም ቅኝ ከመገዛታቸው ውጪ አሁን ከአፍሪቃ ጋር ምን የጋራ ጉዳይ አላቸው? ከዚህ ይልቅ በተናጠል ከየሀጉራቱ ጋር ይበልጥ በተለየ ጉዳይ ላይ እያተኮረ ስራ ማከናወን እንችልም ነበር? የኮቶኑ ስምምነት የአውሮፓ ህብረትና የአፍሪቃ ሀገራት ምርቶች የነጻ ገበያ እድል እንዲያገኙ ሀሳብ ያቀርባል። ሆኖም ብዙ የአፍሪቃ ሀገሮች ይህን እየተቃወሙ ነው። አንዳንድ የአፍሪቃ ሀገራት ቁጥጥር የማይደረግበት የአውሮፓ እቃ ኢኮኖሚያችንን ሊያደቅ ይችላል ብለው ይፈራሉ። እቃዎች ከቀረጥ ነጻ መግባታቸውም የበጀት ገቢን ያሳንሳል። በርካታ የአፍሪቃ ሀገራት በነጻ ገበያው ባይስማሙም የአውሮፓ ህብረት ግን ይህ ስምምነት ውሳኔ እንዲያገኝ ግፊት አድርጓል።